በክረምት እረፍት ላይ የቆየው የኢትዮጵያ የሕዝብ ተወካዮች ምክር ቤት የ2011ዱን የመጀመሪያ ስብሰባ የፕሬዝደንት ዶክተር ሙላቱ ተሾመን ንግግር በማድመጥ ጀምረዋል። በህዝብ ተወካዮችና ፌዴሬሽን ምክር ቤቶች የመክፈቻ ስነ ስርዓት ላይ የተናገሩት ፕሬዚደንት ዶክተር ሙላቱ ተሾመ የህግ የበላይነትን ማስከበር ከአመቱ የመንግስት ትኩረት አቅጣጫዎች አንዱ እንደሚሆን አስታውቀዋል። የጸረ ሽብር ህጉን ጨምሮ የተለያዩ አዋጆችን የማሻሻሉ ስራም በዚህ አመት እንደሚጠናቀቅ አስረድተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የ2011 የኢትዮጵያ ፌደራላዊ ዲሞክራሲ ሪፐብሊክ የህዝብ ተወካዮች ምክር ቤት የስራ ዘመን በይፋ መከፈቱን አበስራለሁ። አመሰግናለሁ። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች አራተኛ ዓመት የስራ ዘመናቸውን የጀመሩት ዛሬ ከሰዓት በኋላ ነው። ሁሌም በመስከረም ወር የመጨረሻ ሰኞ የሚካሄደው የምክር ቤቶቹ የመጀመሪያ ስብሰባ መንግስት በአመቱ ሊሰራ ሊያከናውን ያቀዳቸው ተግባራት ይፋ የሚሆኑበት፣ ቀጣይ አቅጣጫዎች የሚዘረዘሩበት ነው። የምክር ቤቶቹን የጋራ ስብሰባ በንግግር የከፈቱት ፕሬዚዳንት ዶክተር ሙላቱ ተሾመም የ2011ን የመንግስት የትኩረት አቅጣጫዎች አብራርተዋል። በዚህም መሰረት የህግ የበላይነትን ማስከበር አንዱ የትኩረት አቅጣጫ እንደሚሆን ያብራሩት ለዘመናት በመልካምም ሆነ በፈታኝ የታሪክ አጋጣሚዎች ሁሉ አብሮነትና መቻቻል የሀገራችን ህዝቦች አይነተኛ ስኬት ሆኖ መቆየቱ የሚታወቅ ሲሆን ከቅርብ ጊዜ ወዲህ ግን የተጋረጠብን ትልቅ ፈተና ነፃነትንና ሥርዓት አልበኝነትን ባለመለየት መረን የለቀቀ ህግና ሰዓትን የማከበር እንቅስቃሴዎችና ድርጊቶች መስፋፋታቸው ነው። እንደዚህ ያሉት እንቅስቃሴዎች የዜጎችን ደህንነትና የሀገሪቱን ሰላም በከፍተኛ ሁኔታ እየተፈታተኑ ይገኛሉ። በዚህም የተነሳ ዜጎች በኩር ሕይወታቸውን አጥተዋል፣ ከቀያቸው ተፈናቅለዋል፣ ለዘመናት ያፈሩትን ሀብትና ንብረት ጥለው ተሰደዋል። በጥቅሉ የህግ የበላይነት አደጋ ላይ ወድቋል። በሕግ የበላይነት መርህ የማይመራ ሀገር እጣ ፈንታው ደግሞ የማህበራዊና ፖለቲካዊ ቀውስ መስፋፋት፣ ግጭት፣ ጥፋትና መበታተን ብቻ ነው። ስለሆነም በየደረጃው የሚገኘው የመንግስት አካላት ይህንን ጉዳይ ልዩ ትኩረት በመስጠት የእያንዳንዱም ዜጋ ደህንነትና ነጻነት ለማስከበር አስፈላጊ ሁሉ እርምጃ እንዲወስዱ ይደረጋል። በመንግስት እየተካሄዱ ያሉ የማሻሻያ እርምጃዎች ተጠናክረው እንደሚቀጥሉም ፕሬዚዳንቱ ተናግረዋል። እርምጃዎቹ ተቋማዊ ቅርጽ እንዲይዙ እንደሚደረግ፣ ሮሮ የሚቀርብባቸው አንዳንድ ህጎችም በዚህ ዓመት እንደሚሻሻሉ በመጥቀስ የዲሞክራሲ ምህዳሩን ለማስፋት የተጀመረው የሪፎርም ስርዓት ተጠናክሮ ይቀጥላል። የዲሞክራሲ ስርዓቱ እንዲጎለብትና እነዚህ መልካም ጅምሮች በዘላቂነት ተቋማዊ ቅርጽ ይዘው እንዲቀጥሉ በቀጣይነት የሕግ ማዕቀፉን ማሻሻል የዲሞክራሲን ማጠናከር ብቻም አማራጭ ነው። ይህንን ሂደት በአግባቡ ለመምራት ገለልተኛ የሕግና የፍትሕ አማካሪ ጉባኤ ተቋቁሟል። ይህ ጉባኤ በቴክኒክ ኮሚቴ የሚታገዝ ሲሆን በበጀት ዓመቱ የጸረ ሽብር አዋጅ፣ የሲቪክ ማኅበራትና የበጎ አድራጎት አዋጅ መገናኛ ብዙሃንና የመረጃ ነጻነት አዋጅ እና ሌሎችን የማሻሻሉ ስራ ይጠናቀቃል። በተጨማሪም በሚዲያ ነጻነትና ሀሳብ በነጻነት የመግለጽ መብት መከበር ዙሪያ የተጀመረ አበረታች ለውጥ ተጠናቅሮ ይቀጥላል። ከዚህ ላይ አጽኖት ወሰት የምፈልገው ጉዳይ ቢኖር የሚዲያ ተቋማትና የማህበራዊ ሚዲያ ተጠቃሚዎች ማህበረሰባችን ያለው መቻቻልና አብሮ መኖር በሚያጠናክር ስሜት ሊንቀሳቀሱ እንደሚገባ ነው። የምርጫ ህጉን የማሻሻሉ ስራም በዚህ ዓመት እንደሚጠናቀቅ ነው ፕሬዝዳንት ዶክተር ሙላቱ ተሾመ በንግግራቸው የጠቀሱት። ከተፎካካሪ ፓርቲዎች ጋር በመመካከር የምርጫ ህጉ ዲሞክራሲያዊና ና አሳታፊ እንዲሆን የተጀመሩ የማሻሻያ ስራዎች በአጭር ጊዜ እንዲጠናቀቁ ይደረጋል ነው ያሉት። የኢትዮጵያ የምርጫ ስርዓት በህገ መንግስቱም እንደተቀመጠው አብላጫ ድምፅ የተሰኘ የምርጫ ስርዓት ነው። ባለፈው ዓመት የተደረጉ አንዳንድ ውይይቶችን ተከትሎ ግን ከተመጣጣኝ ውክልና ስርዓት ጋር ወደ ተደባለቀ ቅይጥ ትይዩ የምርጫ ስርዓት እንዲቀየር ከስምምነት መደረሱ ተገልጾ ነበር። ይህ በራሱ ግን ህገ መንግስታዊ ማሻሻያ ወይም ኮንስቲትዩሽናል አሜንድመንት የሚጠይቅ ቢሆንም ፕሬዝዳንቱ እንደዚህ አይነት ዝርዝሮችን አልጠቀሱም። እነዚህና የፕሬዝዳንቱ ንግግር ሌሎች ይዘቶች ሰሞኑን ውይይት እንደሚደረግባቸው ይጠበቃል። ዛሬም በመክፈቻው ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድም የፕሬዝዳንቱ ንግግር አስመልክቶ ከፓርላማው አባላት ለሚነሱ ጥያቄዎች ምላሽ የሚሰጡት በዚህ ውይይት ላይ ይሆናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።